የአሜሪካ ድምፅ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ምሽት ሰኔ 11 2014 ዓ.ም ዝግጅታችን ጀመረ። በርካታ ወጣቶች ሕገ ወጥ የስደት መንገድን በመምረጣቸው በተደጋጋሚ ለጉዳት ሲዳረጉ ይታያል። ይህን ለመቀየር ያለ መዘመቻ ተጀምረዋል። ምርጫችን ነው። ወደ ግራ ወደ ቀኙ እዚህ ሀገር ላይ ሰርቶ የሚቀየር ብዙ ወጣቶች አሉ እንደምታውቀው። እሱንም አማራጭ ይሁንና የሚያዋጣችን መንገድ ስሉ ነው የዘማናቸው የዓለም የስራ ድርጅት የኢትዮጵያ ቅርንጫፍ ከፍተኛ የቴክኒክ አማካሪ የሆኑትን አይዳ እውልን ነው። ሙሉ ጉዳዩ በምሽቱ ይደመጣል። የዩኒቨርሲቲ ህይወት ቆይታና ተግዳሮትን የሚዳስስ ውይይት፣ እንዲሁም ከኪነ ጥበቡ መንደር ደርሰው የሚመልሱን ተጨማሪ መሰናዳዎች በምሽቱ ተካተዋል። ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮች መሰናደውን እየመራሁ አብሬያችሁ የማመሻው ሀብታሙ ስይም ነኝ። ጽዮን ግርማ ደግሞ የምሽቱ ዋና አዘጋጅ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አምሐሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። አመሻችሁ፣ አድማጮች ዜናውን የማሰማችሁ ስመኝሽ የቆየነኝ። የቀድሞ የወላይታ ዞን አመራሮች ከተከሰሱበት ሕገ መንግስታዊ ስርዓትን በኃይል መናድና ሀገር የማፍረስ ወንጀል ነጻ መውጣታቸውን ጠበቃቸው ለአሜሪካ ድምጽ አስታወቁ። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ አለው። በአርባ ምንጭ ከተማ ያስቻለው የፌዴራል ተዘዋዋሪ ችሎት ላለፉት ሁለት ዓመታት በእስር ላይ የቆዩ 17 ግለሰቦችና የዋስትና መብታቸው ተከብሮ በውጭ ሆነው ሲከሰሱ የነበሩ የቀድሞ የወላይታ ዞን ዋና አስተዳዳሪ አቶ ዳጋቶ ኩምበን ጨምሮ በእሳቸው መዝገብ ተከሰው የነበሩ ስድስት ተከሳሾች በነጻ እንዲሰናበቱ መወሰኑን ጠበቃቸው አቶ ተመዝገን ዋጀራ ለአሜሪካ ድምፅ ተናግሯል። ከተወነጀሉበት ህገ መንግስታዊ ስርዓት መዳድና ሀገር ለማፈርስ ከሚሰሩ ኃይሎች ጋር ማሰር ወንጀል ነጻ የተባሉበትን ምክንያት አቶ ተመዝገን ተናግሯል። አካባቢ ያቀረበውን ክስ በሚያስረዳ ልክ ወንጀል ስለመፈጸማቸው የሚያስረዳ ማስረጃዎችን አላቀረበም። በርካታ የሰነድ ማስረጃዎችም ወንጀል ስለመፈጸሙ ያረጋግጣል ብሎ ያቀረባቸው በርካታዎች ነበሩ። እነኛን ማስረጃዎችንም ፍርድ ቤቱ መዝነው ተከሳሾቹ ስለመፈጸማቸው የሚያስረዳ አይደለም በማለት በወንጀለኛ መቅጫ ስነ ስርዓት ህግ መቶ አርባ አንድ መሰረት የመከላከያ ማስረጃ ተከሳሾች ማቅረብ ሳያስፈልጋቸው በነጻ እንዲሰናበቱ ብሎ ነው እንግዲህ እያሰናበተ ነው። አቶ ዳጋቱ ኩምበን ጨምሮ ሌሎች ተከሳሾች በደቡብ ክልል መንግስት ተወንጅለው በፌዴራል ከፍተኛ ፍርድ ቤት ክስ ተመስርቶባቸው የነበረው የወላይታን ክልል ለመመስረት ይደረጋል በሚባለው ትግል ውስጥ አገር በማፍረስና ህገ መንግሥታዊ ስርዓት በኃይል በመናድ ወንጀል ውስጥ ተሳትፏል በሚል ነበር ክሱ ተቋርጦ ነፃ መሆናቸውን ፍርድ ቤት ከወሰነላቸው ውስጥ የቀድሞ የወላይታ ዞን ዋና አስተዳዳሪም አቶ ዳጋቶ ኩምቤ ምክትላቸው አቶ ጎበዘ ጎዳናም የዞኑ የብልጽግና ጽፈት ቤት ኃላፊ የነበሩት አቶ ጥበው ዮሐንስና ወይዘሮ ፀሐይ ገብረ ሚካኤል ይገኙበታል ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀማት የሰሜን ኢትዮጵያ ግጭት ተሳታፊ አካላት ግጭቱን ለማርገብና ሰላማዊ መፍትሄዎችን ለማፈላለግ ያሳዩትን ቁርጠኝነት አደነቁ። ሊቀመንበሩ የህብረቱን የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴንጎ ኦባሳንጆን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት የብሔራዊ አስቸኳይ ጊዜ አዋጅ መነሳት የጦር ምርኮኞች መለቀቅ ብሔራዊ የምክክር ኮሚሽን መቋቋሙ ለሰብአዊነት ሲባል ተኩስ እንዲቆም መደረጉና የትግራይ ኃይሎች ከተቆጣጠሯቸው የአፋር አካባቢዎች መውጣታቸው መተማመን ሊፈጥሩ የሚችሉ ጉልህ እርምጃዎች እንደሆኑ ገልጸዋል። አክለውም ለሰብአዊነት ሲባል የተኩስ አቁም ስምምነት መደረጉን ተከትሎ ለተጎዱ ክልሎች የሰብአዊ አቅርቦትና ድጋፍ በማቅረብ ረገድ የታዩ መሻሻሎችን የአፍሪካ ህብረት በጸጋ እንደሚቀበላቸው ተናግረዋል። የተገኙት ውጤቶች የመጡት የህብረቱ ተወካይ የሆኑት ኦባ ሳንጆ በሁለቱ ወገኖች መካከል በመመላለስ ባደረጉት ያላሰለሰ ዲፕሎማሲያዊ ጥረት ነው ያሉት ሙሳፋኪ መሀማት ፣ ጠበኝነትን የማቀዝቀዝና ግጭቶችን የማርገብ ስራ ተጠናክሮ መቀጠል እንዳለበትም አሳስበዋል። ሊቀመንበሩ የኢትዮጵያ መንግስትና ህወሀት በፖለቲካዊ ውይይት ችግሮችን ለመፍታት የጀመሩትን መንገድ አጠናክረው እንዲቀጥሉ ያበረታቱ ሲሆን፣ አለም አቀፉ ህብረተሰብ የአፍሪካ ህብረት የሚመራውን የሰላም ሂደት እንዲደግፉ ጥሪ አቅርበዋል። ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። በጋምቤላ ክልል ጋምቤላ ከተማ የተከሰተውን የጸጥታና የደህንነት ችግር ተከትሎ የመንግስት የጸጥታ ኃይሎች በወሰዱት የኃይል እርምጃ ነዋሪዎች ለተለያዩ የሰብአዊ መብቶች ጥሰቶች መጋለጣቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ባወጣው መግለጫ አስታወቀ። ሰኔ 7 ቀን 2014 ዓ.ም የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ከጋምቤላ ነጻነት ግንባር ታጣቂዎች ጋር በመሆን በጋምቤላ ጥቃት መክፈታቸውን ተከትሎ የመንግስት የጸጥታ አካላት እርምጃ መውሰዳቸውን የክልሉ መንግስት ቢያስታውቅ ቢጠየቅም ኢሰመኮ ባወጣው መግለጫ እስካሁን ድረስ በከተማው የተሟላ መረጋጋት አለመስፈኑን የነዋሪዎች የዕለት ተዕለት እንቅስቃሴ አለመጀመሩን እንዲሁም የንግድ አካባቢዎችን ጨምሮ በአንዳንድ ስፍራዎች ዘረፋ እንደተፈጸመ ነዋሪዎች መግለጻቸውን አመልክቷል። በተጨማሪም ከሰኔ 8 ቀን 2014 ዓ ም ጀምሮ የመንግስት የጸጥታ ኃይሎች በጥቃቱ ተሳትፈዋል ወይም ተባብረዋል ተብለው በተጠረጠሩ ግለሰቦች ቤት በመሄድ ግድያዎች እንደፈጸሙ ኢሰመኮ ከምስክሮች እና የተንቀሳቃሽ ምስል ማስረጃዎች ማግኘቱን ገልጿል። የጸጥታ ኃይሎች ኃይሎች የሰዎችን ደህንነት እና የከተማዋን ሰላም ማረጋገጥ ቀዳሚ ተግባራቸው ሊሆን እንደሚገባ የገለጸው የኢሰመኮ መግለጫ፣ ተመጣጣኝ ያልሆነ የኃይል እርምጃ ከመውሰድ እንዲቆጠቡና ሕገወጥ ተግባራት ያካሄዱ አባላት ተጣርተው ተጠያቂ እንዲሆኑም አሳስቧል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ ስመኝ ሸቆዬን ለዓለም ዜናዎቹ አመሰግናለሁ። በ19 ና በ25 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ዘና 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ የቅዳሜ ምሽት ዝግጅታችን ነው እያዳመጣችሁም የምትገኙት ከአሜሪካ ድምፅ። ለምሽቱ ወደ ያዝንላችሁ መሰናዶዎች እንሻገር። ወጣቶች ወደ ከፍተኛ ትምህርት ተቋማት ሲገቡ ከፍተኛ የሆነ አካላዊ ስነልቦናዊና ማህበረሰባዊ ለውጥን ያስተናግዳሉ። በተለይም ወደ ሌሎች ክልሎች ተመድበው የሚሄዱ ተማሪዎች ለመጀመሪያ ጊዜ ከቤተሰብ የሚርቁበት፣ ራሳቸውን ችለው የሚወጡበትና የሚገቡበትን ነፃነት የሚጎናጸፉበት፣ ከምግብ ጀምሮ ወጫቸውን ራሳቸው የሚቆጣጠሩበት፣ የጥናትና የትምህርት ሰዓታቸውንም በራሳቸው የሚወስኑበት ሁኔታ ያጋጥማቸዋል። ታዲያ የዩኒቨርሲቲ ህይወት ምን ይመስላል? ምን አይነት ትግሎች አሉት? እንዴትስ ውጤታማ መሆን ይቻላል የሚለውን በተመለከተ ኤደን ገረመው ሁለት የዩኒቨርስቲ ተማሪዎችና የስልክ ደወያዎችን አወያይታለች። በዛሬው ውይይታችን የዩኒቨርስቲ ቆይታን ስኬታማ ማድረግ ላይ እናተኩራለን። ከተማሪዎችም ጋር የምንወያይ ይሆናል። ዩኒቨርስቲ ማለት ከቤተሰብ ቁጥጥር ውጪ ራስን ወደ መቻል የምንሸጋገርበት የትምህርት ዘመን ብቻ ሳይሆን ራስን የማወቅና ማንነትን መሰረት የምንጠልበትም ዘመን ነው። ብዙ ጊዜ ወጣቶች ታዲያ ወደ ሌላ ከተማ ለትምህርት ተመድበው የሚሄ የሚወሰዱበትም አጋጣሚዎች ይፈጠራሉ። ከተለያዩ ቦታዎች ከመጡ ተማሪዎችና ሰዎች ጋርም ይተዋወቃሉ። ነገር ግን ሙሉ ነጻነት ሲገኝ ደግሞ ግራ መጋባት ያጋጥማል። የጊዜ አጠቃቀምን በተመለከተ፣ የገንዘብ አጠቃቀምን በተመለከተ የተለያዩ ፈተናዎች ነው የሚያጋጥሙት። ይሄ ደግሞ በትምህርት ላይ ጥሩ ውጤት እንዳይኖር በማድረግ የመመረቂያ ዘመንን ያጓትታል። ከዚህ በተጨማሪም ደግሞ ለጥናት ይጠቅማል በሚል ሱስ ውስጥ መግባት አሊያም ደግሞ ትምህርቱን ቸል ብሎ ጊዜን በመዝናናት ካሳለፉ በኋላ ፈተና ሲደርስ መጨናነቅ ያጋጥማል። በዩኒቨርስቲ ህይወት ውስጥ ስለሚያጋጥሙ ተግዳሮቶችና ና የሰዓት አጠቃቀምን በተመለከተ ሁለት ተማሪዎችን ጋብዘናል። የመጀመሪያው እንግዳችን አብነት ምትክ ይሰኛል። የስድስተኛ አመት የቅዱስ ጳውሎስ ሆስፒታል የሕክምና ተማሪ ነው። አብነት ሰላም፣ ጤና ይስጥልን፣ እንደምን አምሽተሃል? ጥሪያችንን አክብረ ስለመጣ እናመሰግናለን። ሁለተኛው እንግዳችን ደግሞ ሁሉም በጣም አመሰግናለሁ ስለጋበዛችሁን። እሺ ሁለተኛዋ እንግዳችን ደግሞ ህይወት ለማ ናት። ህይወት የአራተኛ አመት የአዲስ አበባ ዩኒቨርሲቲ የህግ ተማሪ ናት። ህይወት ጤና ይስጥልኝ፣ እንደምን አምሽተሻል? አብሮ ይስጥልን፣ እንዴት አለሽ? በጣም ነው የማመሰግነው ጥሪያችንን አክብረሽ ለመጣሽ። ወደ ውይይታችን እንሻገር። አብነት ከአንተ ልጀምር። እንግዲህ የህክምና ትምህርትን ስትማር ወደ ዩኒቨርሲቲ ስትገባ መጀመሪያ ላይ አስበው ይሄ የገባኸው በኋላ ላይ ያጋጠምህ ተግዳሮት ምን ይመስላል? ያው ዩኒቨርሲቲ፣ በተለይ ደግሞ መጀመሪያ አመት ላይ በጣም ብዙ ተግዳሮቶች አሉ። ብዙ ነገሮች በጓደኞች ሰምተሽ ነው የምትገቢው፣ ግን ከነፃነቱ ጀምሮ ነው የሚጀምረው። ማለት ከዚህ በፊት ሁሉ ፕሮግራሞች ወይ ነገሮች የምታደርጊበት በጓደኞች በቤተሰቦች ተወሰነ ነው። አሁን ግን ሙሉ ጊዜ ለብቻች የምታገኝበት ስለሆነ ከዛ ይጀምራል ጭንቀቱ። የጥናት ሰዓት አዲስ ማውጣት አለብሽ። ቤተሰብ ጋር ያንሽ ሰው ትራንስፓርት፣ እዚህ ጋር ፕሮግራሞች ይለያያል። አዳዲሶች ቅድም እንዳልሽው አዲስ ጓደኞች ይኖራሉ። ከነሱ ጋር መግባባት እና ከአብሮ አደጎች ካደግሽበት ተለይተሽ አዳዲስ ሰዎች አግኝተሽ አዳዲስ ጓደኛ ማፍራት ይኖርብሻል ና ይህም አንድ ተግዳሮት ነው። ትምህርት ትምህርቱ ላይ ምን አይነት ውጤት ከራስሽ ኤክስፔክት እንደምታደርጊ እና እሱ የራሱ በጣም በጣም የሚያስጠንቅ ነገር ነበረ። ማለት እሺ፣ ሀሳብህን ጠቅለልኝ ና ወደ ህይወት ትሻገራለሁ። በጣም ብዙ ንትኖች ነበሩ። ያው ዞሮ ዞሮ በጊዜ ሂደት እየቀለለ ና መስመርሽን እያገኘሽ ስፔጂ ሊጠፍ ናቸው አብዛኞቹ ነገሮች እና ይህ ይመስላል መጀመሪያ አመት ላይ የነበሩ ቻለንጆች። እሺ በጣም ነው የማመሰግነው። ህይወት ወደ አንቺ ልምጣ። አንቺ ዩኒቨርሲቲ ስትገቢ እንግዲህ አሁን ከአራት አመት በላይ ቆይተሻል ወደ አራት አመት ሆኖሻል። ስለዚህ ያጋጠሞች ተግዳሮች ምንድን ናቸው? አብዛኞቹ ምንአት ነት ብላችኋል በ ላረኝ ትንሽ ለመጨመር ያህል በመጀመሪያ በመጀመሪያነት ያገጠመኝ ነገር ሲሰቡን መላመድ ነበር። ዩኒቨርስቲውን ሲስተም መላመድ ፈልገኝ ነበረ። ሀይ እኮ ላይ ነበረ ሞሮ ፊዲንግ የምንለው አይነት የተመሳስታት ሂደት ነበር ና እዚህ ዩኒቨርስቲን ስንገባ እኛንን ብዙ ማጆሪቲ ስራ መስራት ያለብን ና ከሀይ እስኩል ጀምሮ ይህን ሲስተም ምላመድ ስላልተደረገ እዚህ ስመጣ ትንሽ ኮንፊዝ አድርጎኝ ነበረ። ሰው አንድ ማድረግ ማለት ነው። ሌላው ያው አብነትም እንዳለው የሆነ በጣም ሰፊ አለም ነው ዩኒቨርሲቲ አለም። ከሰዎች ጋር መግባባት፣ መላመድ፣ አብሮ መኖር፣ መቻቻልና የሚባሉ ትምህርት ቤቶችም ከነበርንበት ከትንሽ ከበንበር ናቸው። ቤተሰቦቻችን ጋር እራሱ የሚኖር ያለውን ኮንፈርት እዚህ ማግኘት እንደማንችል እንደማንችል መቀበሉም አንድም ችግር ነው ሁለተኛም ራሱን ማለማመት ቻሌንጅ አድርጎኝ ነበረ። ሌላው የገንዘብ አጠቃቀም ችግር ነው። ገንዘብ ላይ በጣም ክፍተት ነበረብኝ እኔ ፐርሶናል ይመስለኛል። እዚህ ደግሞ ዩኒቨርሲቲ ስገባ በጣም ቶሎ ቶሎ ያልቅብሻል ገንዘብሽ ያሹ ቶሎ ቶሎ ትሳለን ና እሱም አንድ ቻሌንጅ ነበረ። ግን ያው እንዳለ ሆኖ ሲስተሙ ስትላመጁ በጊዜም ሂደት ውስጥ በእድሜም ጥሩ መቋቋም ይቻላል ብዬ አስባለሁ። እሺ እዛው አንቺ ጋር ልቆይና በተለይ ደግሞ ሴቶችን የሚያጋጥማቸው ተግዳሮት ምንድን ነው? ሱት ያለሽ ከዩኒቨርሲቲ ከቤተሰብ ራቅ ብለው ሲኖሩ ብቻቸውን ለየት ብሎ የሚያጋጥማቸው ነገር ምንድን ነው? ለብዙ ችግሮች እንጋለጣለን ሴቶች በአቅማቸው መተ ያው ምልከታዎች ምክንያት ማለት ነው። ግን እግዚአብሔር ይመስገን ማለት ይችላሉ ብዙ እንደዚህ አይነት ችግሮች አላጋጠሙ። ምክንያቱም አዲስ ዩኒቨርሲቲ ትንሽ እውቀትን ቀመስ ከተማም ቀመስ የሆነ ቦታ ስተና ስለሆነ ብዙ እንደዚህ አይነት አላየሁም። የሚያልባት በገጠር ዩኒቨርሲቲዎች ከግሬድ አስጣጥ ጀምሮ ሊሆን ይችላል፣ እንዲሁም ሴትነትን መሰረት ባደረጉ ጥቃቶች ምናምን ብዙ ሊያጋጥማቸው ይችላል። ግን እኔ አሁን ባለውበት ብዙ እንደዚህ አይነት ችግሮችን አላስተናገልኩልኝ። እሺ አብነት፣ ደግሞ ወደ አንተ ልምጣ። ዩኒቨርሲቲ ውስጥ ስላለ የሰዓት አጠቃቀም ነው ቀጥለን የምናነሳው። በተለይ ደግሞ አሁን የሕክምና ትምህርት ዘርፍ ሁለታችሁም ያላችሁበት የትምህርት ዘርፍ ከፍተኛ የሆነ ሰፊ ንባብና ስራን የሚጠይቅ ትጋትን የሚጠይቅ ነው እና በተለያዩ አሁን ከሱ ውጭ የተለያዩ ክለቦች ላይ መሳተፍ ሊሆን ይችላል፣ ስፖርት ሊሆን ይችላል፣ መንፈሳዊ ህይወት ወይም ደግሞ መዝናናትም ላይ ሊሆን ይችላል። ጥናትንና ሌሎች ጉዳዮችን እንዴት ነው አቻችሎ መሄድ የሚቻለው? በተለይ ደግሞ ለፈተና ሰሞን ይሄ ቴንሽን የሚባለው በተለምዶ ዩኒቨርሲቲ ውስጥ ያለው ጭንቀት ውስጥ ሳይገቡ ጊዜም በአግባቡ መጠቀም ይቻለው እንዴት ነው? እኔ ኤክስትራ ካሪኩላር አክቲቪቲ ወይ ከትምህርት ውጭ ያለው አክቲቪቲ የትምህርቱን ያህል በጣም አስፈላጊ ነው ብዬ ነው ማምነ ምክንያቱም ግን ይህ ሲሆን አንዱ ተመስቶ ወደ አንዱ በመተው ሳይሆን ባላንስ መደረግ አለበት። አሁን ለምሳሌ ግን ይሄ እንደየሰው እንደየግለሰቡ በፍላጎትና ችሎታን መሰረት አድርጎ የትምህርቱን ያው ዋነኛው ትምህርት አንድ ወደ እዛ ዩኒቨርሲቲ ከሄደበት ምክንያት ትምህርቱን እስከሆነ ድረስ ትምህርቱን ላይ ፎከስ ተደርጎ ግን በጣም አስፈላጊ ነው ብዬ አምናለሁ። እና ምንድን ነው ተማሪዎች ይህን እንትን ባለ መጀመሪያ ላይ ያው መጀመሪያው ላይ ሁሉም ጋር ለመሄድ አለመሞከር ነው። ለትምህርቱ የትኛው ሰዓት ይበቃኛል የትኛው እስኪ ድረስ ባነት ቤቱ ጋር ቦታ የሚለውን ከያዙ በኋላ ቀሪውን ጊዜ ከፋፍሎ በዝንባሌና ማድረግ በሚፈልጉት መልክ ከትምህርት ውጭ ያሉ አክቲቪቲዎችን መደረግ አለበት ብዬ ነው ማስበው እና በጣም ኢንዲቪዋላይ ወይም ግለሰቡ መሰረት ያደረገ መሆን አለበት ትምህርቱ በጣም ጥናት ይፈልጋል ተብሎ አራት ሰዓት እንትን ቢልም ያው አእምሮ የሆነ ያህል ነው እንትን የሚለው እኮ ግድ ያስፈልጓል የታወቀ ነገር ስለሆነ ማለት ነው፣ እረፍት ያስፈልጋል። እነዚያን እረፍት ሰዓቶችን ከፋፍሎ ምክንያቱም ዩኒቨርሲቲ ተገብቶ የሆነ አይነት ትምህርት ብቻ ሳይሆን አጠቃላይ ትምህርቱ ሙሉ እንትን የተሟላ ሰው ሆኖ መውጣት ከሆነ ድረስ በተለይ ከሰው ጋር ያለ እንትን ምናምን የምንማረው እንደዚህ ከትምህርት ውጭ ባሉ አክቲቪቲዎች ጋር በመሆኑ ተመሳሳይ እንደ ትምህርቱ አይነት ነው ብዬ የማስበው ያኛል ኢምፖርታንት ነው ብዬ የማስበው ህይወት። ወደ አንቺ ልምጣ። ለአንቺም ተመሳሳይ ጥያቄ ነው ያለኝ፣ ስለ ሰዓት አጠቃቀም ነው። ለምሳሌ አሁን አንቺ ምን አይነት ክለቦች ውስጥ ትሳተፊያለሽ እና የተለያዩ ክለቦች ላይ መሳተፍን ይሆናል ወይም ደግሞ በግል ለመዝናናት ጊዜ የማሳለፍና ትምህርቱን እንዴት ነው ማቻቻል የሚቻለው? አንድ የሚባል አባባል አለ፣ ላይክ ዩኒቨርሲቲ ሲገባ ሰዓት የለም ጊዜ ቃም ትምህርት ብቻ ነው ምናምን የሚሉ ተፈቶ አመለካከቶች አሉ። እውነቱን ለመነጋገር ዩኒቨርሲቲ ውስጥ የምንዳለ ተማሪ ብዙ ጊዜ አለ፣ በጣም ሰፊ ጊዜ አለ። አንድ ትምህርት ብቻ አደለም፣ ሁለት ሶስት ትምህርት ደረጉ መማር የሚያስችል አይነት ሰዓት ላለው ነው። ምንድን ነው አሁን እዚህ ጋ ፖይንቱ የዛ ሰው ባህል ወይም የዛ ሰው ማንነት እንዴት ነው እነዚህን ነገሮች አቻችሎ የሚቀጥለው የሚለው ነገር ነው እና ብዙ ጊዜ ያለ ዩኒቨርሲቲ ብዙ ነገሮች ላይ ለመሳተፍም ይረዳሉ። ና ቀኔናውን ፐርስናል ጥያቄ ህግ ህግ ተማሪ ነኝ ና ቲዎሬቲካል ኖሌጁ እንደ ፕራክቲካሉ እኩል ነው ምንም የሚበላለጥ ነገር የለውም። ስለዚህ የተቻለ መጠን ፕራክቲሱም ለማወቅ ጥበት አደርጋለሁ። የተለያዩ ኢንተርንሺፖች ላይ እሳተፋለሁ። ከነዛም መካከል ኤው የሚባል አንድ ድርጅት አለ። አሰኒ ቦርድነ ሴቶች ላይ ነው የሚሰራው። ባሳተፋለሁ፣ ኔትወርክ አደርጋለሁ ከሰዎች ጋር። ወደፊት ስራ ስጨርስ የሰው ሀብቱ ሰው ነው አይደለም እና ሰዎችን ማወቅ ሰዎች ጋር ኮሚኒኬት ማድረግ ምናምን አደርጋለሁ። አሁን በዚህ እድሜ በዚህ ሰዓት ማለት ነው እና ሰዓት ይበቃል። ፎካስ አለማድረግ ነው ዋናው ጥበብ ያለው እና ለነገ የሚባል ነገር አለማስቀመጥ፣ ዴድላይኖችን አለመጠበቅ። ምናልባት አንዳንዱ ሰው ዴድላይን ላይ ሴክቲቭ የሚሆናለ ግን ለዛም ቢሆን ኢመርጂን ሴቭ ለማድረግ ቀድሞ መጨረስ ይቻል። አሳይመንቶች፣ ትምህርቶች፣ ፈተናዎች ምናምን ሲኖሩ እነዚህ ያው ነገሮች ናቸው ብይ ነው ማስበው። በጣም ነው የማመሰግነው ህይወት በፌስቡክ ገጻችን ላይ እንድንደውላቸው ስል ቁጥራቸውን አስቀምጠው የደወንለት አድማጭ አለ። የእሱ ፍጹም ደሹ ይሰኛል። የእሱን አስተያየት ሰምተን እንመለስ። ዩኒቨርሲቲ ውስጥ ያሁኔ ሲኒርም ከመሆኔ አንጻር በጣም ብዙ ፈተናዎች አሉ። ተማሪዎች መጠንቀቅ ያለባቸው ነገር አብዛኛው ነገር እንግዲህ የሰዓት አጠቃቀም የሚለው እና ደግሞ ከሱስ መጠንቀቅ አለባቸው ላለው። ምክንያቱም ያው ሰብን ጥለሆነ መስሎት ማንም ተቆጣጣሪ የላቸውም ውስጥ ላለመግባት እንግዲህ በተለያዩ ነገሮች ማድረግ አለባቸው። ለምሳሌ አሁን ለምሳሌ የሰዓት አጠቃቀማቸውን ፕሮግራም በማውጣት መቼ የትኛውን ኮርስ ያነባለሁ ዛሬ የትኛውን ትም ያነባለሁ፣ ዛሬ ነገ ደግሞ የትኛውን አጥናለሁ። ፍጹም ደሹ ይባላል። አስተያየት ሰጫችን ከፌስቡክ ላይ ስልክ ቁጥሩን አግኝተን ነው የደወልንለት። ፍጹም የአምስተኛ ዓመት የድሬዳዋ ዩኒቨርሲቲ የምህንድስና ተማሪ ነው። ውይይታችንን እንቀጥላለን። የፍጹምን ለአስተያየቱ እናመሰግናለን። እንግዲህ አብርነት ወደ አንተ ልመለስና ፍጹምን ሰምተኸዋል። ስለ ሰዓት አጠቃቀም፣ ስለ ሱስም አንስቷል። በተለይ ደግሞ ስለ ሱስ ትንሽ አጽንኦት ሰጥተን ብንመካከርም ደስ ይለኛል ምክንያቱም ደግሞ ተማሪዎች ጊዜያቸው ጊዜያቸውንም ሀሳባቸውንም ለመጠቀም ሲሉ ሀሳብ ይሰበስባል ትኩረታችን ይጨምራል በማለት ሱስ ውስጥ ይገባሉ እና እዚህ ላይ ያለህ አስተያየት ምንድን ነው እሱ ምንድን ነው እኔ እዚህ ጋር ያለኛል ስት መጀመሪያ ላይ ከተገባ በኋላ በተለይ አንደኛ ዓመት ላይ የሚኖሩ ልምዶች እስከ መጨረሻው ድረስ ሲቆዩ ናቸው እና ደግሞ በጣም አንደኛ ዓመት ላይ ወይ ደግሞ አዲስ ገቢነት ያለ በጣም ትልቁ ችግር ለምንም ነገር በጣም በቀላሉ አዲስ ነገር ሊጀመር ይችላል። ዩኒቨርሲቲ የሚደረግ ነገር ነው የዩኒቨርሲቲ ነገር ነው ተብሎ በቀላሉ አዲስ ነገር ይጀመራል። ገብቶ ያ ነገር እንዴት ነው አሁን አዲሱ ስለአይተው ማያውቁት ነገር ውስጥ ይገባሉ። ከዚያ ነገር ጋር እንዴት አንድ እንደሚደረግ ለማወቅ ሁለት ሶስት አመት ሊፈጅ ይችላል። እና በዚህ መሀል ትምህርቶች ይጎዳሉ፣ ኮርሶች ሊያመጡ ይችላሉ፣ አመቶች ሊደገሙ ይችላሉ። እና ይህ በመሆኑ በደንብ ጠንቀቅ ብለው ቆም ብለው ማሰብ እና ምንም እንኳን በጣም የፈጠነ አለም ውስጥ ቢሆንም ያሉት ትንሽ ረጋ ብሎ ነገሮችን እያዩና እያስተዋሉ ለመሄድ መሞከር ላይ አዲስ ተማሪዎች ሊያተኩሩ ከእንደዚህ አይነት ስንትኖች ራሳቸውን መካት ወይ መቆጠብ ይችላሉ ብዬ አስባለሁ። አመሰግናለሁ። ውይይት ሰዓታችን እየተጠናቀቀ መሆኑ ተነግሮኛል። ህይወት እንግዲህ ለአዲስ ገቢ ተማሪዎች በተለይ ደግሞ ለሴቶች ምን ትመክሪያለሽ? ምን አይነት አስተያየት አለሽ? ለአዲስ ገቢ ተማሪዎች በተለይ ደግሞ ሴቶች በመጀመሪያ የመራቸው ፋሽናቸውን ፍላጎታቸውን አውቀው ይገቡላሉ ምክንያቱም ኦልሬዲ አንድ ዲሲዥን ሚል ካደረግሽ በኋላ ወደ ኋላ ማለት ይጋጣሉበት ስለ ስለ መጀመሪያ ስለከመነሻው ከፋውንዴሽን ትክክለኛ ውሳኔ ላይ ሚፈልጉት ደረጃ ሚፈልጉት ትምህርት መማር እንዲችሉ መወሰን አለባቸው እያስላለሁ። ኦልሬዲ ግቢ ስለሞስጣሉ ጣ በጣም ብዙ ብዙ ነገሮች ላይ እንዴ ማድረግ ይቻላል። በተለይ ሴትነት ደግሞ የራሱ መጥታት አለው እና የተለያዩ ኤክስትራ ካሪኩለር አክቲቪቲዎች ላይ ምናምን በመሳተፍ ራሳቸውን ማሻሻል በየ ጊዜው እንዲችሉ እመክራለሁ። ሌላው ያው በቃ ተስፋ ለመቁረጥ መጣር ለጊዜ መስራት እና የተሻለ ቀን የሚመጣል ብለው ማሰብም ጥሩ ነው። ምክንያቱም ብዙ ተስፋ የሚያስቆርጡ ነገሮች አሉ፣ በግልስም ሆነ በአጠቃላይ በዓለማችን በሀገራችን ደረጃ እና የተሻለን ነገር አስለው ተስፋ ባለመቁረጥ እንዲሰሩ እመክራለን ማለት ነው። ህይወት ቅድም ያልሽው ነገር ነበረ። ገንዘቡ አጠቃቀም በተመለከተ ችግር አጋጥሞሽ ነበር። አጠር አድርገሽ ምን አይነት መፍትሄ ያገኘሽለት እሱንም ጠቁመሽ። ለፊ እንዳልኩሽ ነው መጀመሪያው የገንዘቡ ገንዘብ አጠቃቀም ክሰት ነበረብኝ። ከዛ በኋላ እንዳልኩሽ ነው ሲስተም ሼፕ ያደርግሻል። ዘረብ ነው ወጪዎችን ማወቅ

አዲስ ተማሪዎች ወደ ዩኒቨርሲቲ ሲገቡ ማድረግ ያለባቸው ማወቅ ያለባቸው ነገር ምንድን ነው? እስቲ አጠራር ጠቅልልልኝ ሃሳብህን። በአጭሩ ሲነግርሽ ማድረግ አለባቸው ብዬ ማስበው አካባቢውን በደንብ ለመረዳት መሞከር የገቡበትን ፊልድ የገቡበት ጊቢ ያሉበት ዶርም አላ አጠር ያለ ግምገማ ሰርቶ፣ ከዛ ደግሞ በተቻለ አቅም ቀድሞ የገቡ ተማሪዎች ሲኒሮች ካሉ እነሱን አማክሮ ምን ማድረግ እንዳለባቸው በዛ መንገድ በተመሳሳይ መንገድ ያለ ልታልበት ስለሆነ ብዙ ጊዜ ብዙ ነገሩ ተመሳሳይ ነው፣ እና አንቺ ልታልፍበት ያለሽ ወይ ያለሽበት ያለ ቀድሞ ያለፈ ሰው ካለ እሱን ማማከር ለመላ አእምሮን ክፍት አድርጎ ከአዲሱ እንትን ጋር ለምን እንደዚህ አልሆነም ለምን እንደዚህ አልሆነም ብሎ ሙጭጭ ሳይሉ አዲስ ነገሮችን ለመላመድ አእምሮን ክፍት አድርጎ እንትን ማለት። በተረፈ ሌላው ጊዜ የሚፈታ ነው። በጊዜ ነገሮች ሁሉም ሰው አዲስ እንደነበረና በጊዜ ነገሮች ሰክነው መንገዳቸውን እንዲያገኙት እንደሚችሉ በማመን በዛ መንገድ መሄድ፣ አእምሮን ክፍት አድርጎ የሰሙትን ና የሚያዩትን ብሎ ሁኔታውን ተረድቶ ለዛ ሁኔታ የሚመጥን አይነት እርምጃዎች እየወሰዱ ሲሆን መቀጠል ይህንን ነው ልሽ ምችለው የዩኒቨርስቲ ቆይታ የትምህርት ቆይታ ና ስኬታማ የሆነ የጊዜ አጠቃቀምን በተመለከተ ያደረግ ነው አጭር ውይይት እዚህ ላይ ተጠናቀቀ። ተወያዮቼ አብነት ምትኩ የስድስተኛ አመት የቅዱስ ጳውሎስ ሚሊኒየም ሆስፒታል የሕክምና ተማሪ ና እንዲሁም ደግሞ ሕይወት ለማ የአዲስ አበባ ዩኒቨርስቲ አራተኛ አመት የሕግ ተማሪዎች ነበሩ። ተወያዮቼ ሁለታችሁንም በጣም አመሰግናለሁ። ይህንም በጣም እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ሽጥ ዝግጅታችንን ነው። ወደ ቀጣዩ ዝግጅታችን ከማምራታችን በፊት ግን በሙዚቃ አረፍ እንበል። ጥላሁን ገሰሰ የጥንቱ ትዛለኝ ይለናል። I will not tell. Unna የቅዳሜ ምሽት ስርጭት ተመልሰዋል። አብራችሁን ስላላችሁ በእጅጉ አመሰግናለን። ወደ ቀጣዩ ዘገባ ስንሻገር በህገወጥ መንገድ ስደትን የሚመርጡ ቁጥራቸው የበዛ ወጣቶች እስከ ሞት ለሚደርሱ የከፋ መከራዎች ይጋለጣሉ። ይህንን ለማስቀረት ይረዳል በሚል ወጣቶችን ከመሰደዳቸው በፊት በአንክሮ እንዲያስቡበት የሚያደርገው አዲስ ዘመቻ ከሰሞኑ ይፋ ተደርገዋል። ወጣቶች ለመሰደድ ከወሰኑም ህጋዊ አማራጮችን እንዲመርጡ የሚረዱ ምክረ ሀሳቦችም በዘመቻው ተካተዋል። ከዘመቻው አስተባባሪ የዓለም የሥራ ድርጅት የኢትዮጵያ ቅርንጫፍ የቴክኒክ አማካሪ አይዳ አውል ጋር ያደረግኩት አጭር ቆይታ በመቀጠል ይሰማል። ወይዘሮ አይዳ የዘመቻውን ግብ አስቀድሞ ያስረዳሉ። ያው እንደሚታወቀው ብዙ ወጣቶች ወደ ተለያየ ሀገራት እየፈለሱ ያለበት ሁኔታ አለ ኢትዮጵያ ላይ። አንዳንዴ ግራና ቀኝም ሳናይ አንድ መንገድ ብቻ የሚያዋጣን መንገድ ስደት ነው እያለን ወይ ወደ ውጭ መፍለስ ነው እያለን እያሰብን የመጣንበትም ባህል ይታያል ባለፉት አምስት አስር ዓመታት ለዚህ ሌላ አማራጭ አለ የሚለው ካምፔን ወደ ግራና ወደ ቀኝ አይቶ ወጣቶቹ የሚያዋጣን ወይ የሚሻለን መንገድ ይሄ ነው ብለው እንዲሄዱ ነው። በውጭ ሀገር ላይ የተሻለ ሁኔታ አለ የሚለውን አስተሳሰብ እንደምናየው ብዙ አደጋ ደርሶባቸው፣ ብዙ ችግር ደርሶባቸው የሚመለሱም ወገኖቻችን ስላሉ አድቫንቴጅ እና ዲስአድቫንቴጅ በደንብ አይተው መሄድም ካለባቸው ደግሞ በሕጋዊ መንገድ እንዲሰደዱ ነው። ለዚህ ካምፔኑ አንደኛ ምርጫችሁ ነው፣ ወደ ግራ ወደ ቀኝ፣ እዚህ ሀገር ላይ ሰርቶ የሚቀየር ብዙ ወጣቶች አሉ እንደምታውቀው፣ እሱንም አማራጭ ይሁንና የሚያዋጣችሁን መንገዱ ሰዱ ነው። ወደ ውጭ መሄዱን ከሆነ ምርጫው ወጣቱ መብቱ ነው፣ ግን ይሄ ደግሞ ህገወጡ ትታችሁ የህጋዊ አማራጭ ተጠቀሙ፣ ነው ለተመላሾችም እንደዚሁ መተው ብዙ ጊዜ የመመላለስ ባህሪ ያለን እንደምታውቀው ይመጡ እና ተመልሰው ደግሞ እንደገና ወደ ስደት ይላሉ። ይብንዶ ምንም ሳይዙም ቢመጡ ከተመለሱ በኋላ እዚህ የሰሩ ልጆች ደግሞ ብዙ በጣም ሰክሰሱ ሊሆኑም ስላሉ እዚህ ሀገርም ደግሞ ሰርቱ መቀረጥ ኦፕሽን ነው። ስለዚህ እሱንም አማራጭ ህይወት ነው። ዋና ዓላማው የካምፓይን ይህንን ዘመቻ ለመዘርጋት ከማሰባችሁ በፊት ወጣቶች ቀድሞውኑ ወደ ስደት ከስደቱም ደግሞ ህገ ወጥ አዘዋዋሪዎችን የሚመርጡበትን ምክንያት የተገነዘባችሁ ይመስለኛል። የተለያዩ ጥናቶቻችሁ ውስጥ የተወሰኑ ምክንያቶችን አጠር አድርገን ማስታወስ እንችል ይሆን? ለምንድን ነው ሰዎች በዛ ውስጥ ለማለፍ የሚፈልጉት? ባረግነው ጥናቶች የሚያሳየን ምንድን ነው? አንድ ህጋዊና ህገወጡ የትኛው ነው የሚለውት ለይቶ ማወቅ ብዙ ዜጎች እስፔሻሊ ወጣቶች አሉ። አንድ ተሞክሮ የካታር ላይ ነው መሰለኝ፣ እስር ቤት ሄደን የእኛን ዜጎች ለማየት አንዱ ልጅ በቃ በጣም ፎርስፉሊ ነው የተከራከረ፣ ለምን ታሰርኩ እኔ ህጋዊ ነኝ ለምትል በኤርፖርት ብቻ ስለወጣ ማለት ነው። ብዙ ሰው ትኬትና ፓስፖርት ይዞ ሲወጣ ራሱን እንደ ህጋዊ አድርጎ ነው የሚያየው። ግን ህጋዊ ብዙ የሚያስፈልጉት ፕሮሰሶች አሉ። እንደምታውቀው በኢትዮጵያ ብቻ ህጋዊ ሳይሆን በተቀባይ ሀገርም ህጋዊ ለመሆን ማለት ነው። የሁለቱንም ሀገር ህግ ጠብቀን ስንሄድ ነው ህገወጥ ደላሎችም አይ ህጋዊ ነው የሚሉ ብዙ አሉ። ኢቨን ላይሰንስ የላቸውም፣ በህጋዊ መንገድ አይደለም የሚወስዱት። ለዚህ እንደዚህ አይነት ኢንፎርሜሽን ስለሚሰጧቸው አንድ የማሳሳትና ትክክለኛው ኢንፎርሜሽን አለመኖር አንዱ ቻለንጅ ነው። ሁለተኛ ደግሞ ብዙ ጊዜ ህገወጥ ደላሎች ኮሚዩኒቲ ውስጥ ነው ያሉት። ጎረቤታችን ናቸው፣ ዘመዶቻችን ናቸው፣ የምናቃቸው ሰዎች ናቸው። ለዚህ ውጭ ሄደሽ ላይፍሽ ይቀየራል ወይ ላይፍህ ይቀየራል እንዲህ አይነት ደሞስ ታገኛለ ማይሆን ነገርም ሲሉን የማመን ባህላችን ኃይል አለ ከብጣኔ እኔ አሁን ማታቃኝ ሰው ሆኜ ከምነግረ የሚያቀ ሰው ሲነግር የመስማትና የማመን ችላለን እዛው ኮሚዩኒቲ ውስጥ ያለ ያሉ ስለሆኑ ብዙ ጊዜ ደላሎቹ ህገወጥ ደላሎቹ ቶሎ አሳምነው ልጆቹን አስቀይረው የመውሰድ ባህር ያህል ሶስተኛ ደግሞ አንዳ አንዴ የህጋዊው መንገድ ትንሽ ፕሮሰሱ እኛ ባረገረው ጥናት አሁን ስናይ እንጂ ኢንተርምስ ኦፍ ዋጋ ካየው የሚረክሰው የህጋዊው ሰው ማያውቀው ህጋዊው መንገድ ለአነስተኛ ስራ ሚሄዱ ወይ ለቤት ስራ ጀመስሮች ላይ ለሚሰማሩ ክፍያ በህጉ መሰረት ክልክል ነው። ስለዚህ በህጋዊ መንገድ ስትሄድ የሚከፈለው ብር ያነሰ ነው ግን አንዳንዴ የሚወስደው ጊዜ ትንሽ ጊዜ ፈጃለሁ። እንትን ያው ፕሮሰሶች ተከትለን ነው የጤናው ምርመራ አለ፣ የፖሊስ ጋር እንትን ከወንጀል ነፃ መሆን አለ። የተለያዩ ፕሮሰሶች ያው በተቀባይ ሀገርና በላኪ ሀገር ያለው ስምምነትን ፕሮሰስ ቶሎ ስለሚያደርግ ትንሽ ጊዜ መውሰድ ባህሪ ያለው የአሁን ጊዜ ወጣት ደግሞ ያው ቶሎ ወደ ስራ ለመግባት ፍላጎት ስላላቸው አንዳንዴ ህገወጡ ወጡ ደግሞ ምንም ፕሮሰስ የለውም። አንዱ ብር ከከፈልክ መውሰድ ነው። አንዱም እሱ ነው ምክንያቱ ይጀርብ ብዬ ማነሳው ሶስቱ ነው። እንግዲህ ከዚህ ዘመቻ በፊት በቴክኖሎጂ እየታገዛችሁ ወደ ስደት ለመውጣት ሀሳብ ላላቸውም ሆነ ለተመላሾች የሚበጁ መረጃዎችን ለመስጠት ጥረት ታደርጋላችሁ። ቀደም ባለው ጊዜ ስራ፣ አሁን ላይ ደግሞ የጉዞ ስንቅ የተባሉ በስልክ ላይ መተግበሪያዎች እንዲገነቡ ድጋፍ አድርጋችኋል። ከመተግበሪያዎቹ ተጠቃሚዎች ያገኛችሁት ምላሽ ምን ይመስላል? ወጣቶችስ እነዚህን መተግበሪያዎች፣ እነዚህን የመረጃ አማራጮች በምን መልኩ እየተጠቀሙ ይገኛሉ? የጉዞ ስንቅ ያው መልዕክቱ እንደሚያስተላልፈው ስንቅ ነው። የጉዞ ስንቅ አላማው ወይም አሁንም ለወጣቶች እየተጠቀመበት ያለበት ሁኔታ ምንድን ነው? ከመሄድህ በፊት ምንድን ነው ኤግዛክሊ ፕሮሰሱ ለምትል እኔ ብነግርህ ወይ ሌላ ሰው ቢነገርህ ትክክል ያልሆነ መረጃ ባለማወቅ፣ በክፋት ብቻ ሳይሆን ባለማወቅም እናሳስታለን። ሰው ነው አይደል? አንዳንዴ እዛ ላይ ግን ባለው ህግና መሰረት መሰረት በእጃቸው አክሰሰብሊቲ ሁሌ የለም። ስማርትፎን ግን ባለበት ሁኔታ አዲስ ወጣቶች የሚፈልጉትን ኢንፎርሜሽን ከመሰደዳቸው በፊት ምንም ፕሮሰስ ፎሎ ማድረግ እንዳለባቸው፣ ምን አይነት መንገድ መሄድ እንዳለባቸው፣ መንገድ ላይ ምን እንደሚጠብቃቸው ኤርፖርት ላይ አምሹር ሁላችንም ያጋጠመናል። ብዙ ጊዜ ድንግርግሬ ማለት ለስራ የሚፈልሱ ዜጎቻችን ከሩራል ኤሪያ ወይ ደግሞ ከገጠር አካባቢ የሚመጡ ናቸው እና ይሄ ኤርፖርት ላይ ገብቶ ትንሽ የመግራይ ማጋባትም ስላለ አሁን ስልኳን ወይ ስልኩን ከያዝ በቀላሉ ኦንላይን ቼክ ማድረግ ይችላሉ። እስካሁን በሰማነው በጣም ፖዚቲቭሊ ነው እየተወሰደ ያለው የጉዞ ስንቅ፣ ከመሰደ በፊትም ከተሰደዱ በኋላም እዛም አረብ ሀገር ላይ ካየኸው ብዙ ኢንፎርሜሽን የአረብ ሀገር ላይ ያለው ሁኔታ፣ ኢቭን ኢን ኬዝ አሁን አንድ አደጋ ቢደርስባቸው ማንን ኮንታክት ማድረግ አለባቸው፣ እሱ ሁሉ ኢንፎርሜሽን አለበት። ስለዚህ በጣም ጠቃሚ እንደሆነ ነው እስካሁን ባገኘ ነው መረጃ። በመጨረሻ እንድናነሳው የፈለግኩት አንድ ጉዳይ ከስደት ተመላሽ ለሆኑ ዜጎች የምትሰጡት የስልጠና መርሃ ግብር አለ። ይሄ መርሃ ግብር ከምን ደረሰ? ወጣቶች ህልማቸውን በሀገራቸው ማሳካት እንዲችሉ በማሳመን ረገድስ ምን ያህል ተሳክቶላችኋል? እንደኔ በጣም ተሳክቶልናል እላለሁ። ቻለንጁ ሪሶርስ እና እንደምታየው የሚመለሰው ዜጋ ቁጥር በጣም ብዙ ነው። እኛ ልንደርስ የተቻልነው ቁጥር አነስተኛ ነው። ኮምፕሬስ ታደረገው እንጂ ብዙ ተመላሾች እንግዲህ በእኛ ኤክስፒሪንስ የምናየው ኦፖርቹኒቲን ካገኙ መሄድ አይፈልጉም። እውነት እንነጋገር ከሆነ በተለይ ደርሰው የመጡ ልጆች፣ ተመላሾች ኦፖርቹኒቲ ሳይኖር ሲቀር ነው ያ ወደ ውጭ የሀገሩ የሚያዘነብሩት። ምን አማራጭ አለ? ቤተሰብ ማስተዳደር አለ፣ ኃላፊነት አለ። የራሳቸውን የሚሄወት መቀየር ይፈልጋሉ። ኮርስ አሁን እኛ የክኖት ስልጠና እንሰጣለን ሳይኮሶሻል ስፖርት ካስፈለገ ይሰጣል። የብድር አገልግሎት ይሰጣል። ይሄን ይሄን ካረግም በኋላ እውነት ለመናገር ተመልሶ የሚሰደድ ተመላሽ በጣም ጥቂት ነው። በጣም በጣም አናሳ የሆነ ቁጥር ነው። በብዛት እዚሁ ደስ ብሏቸው ህይወታቸውን ቀይረው ግን ትሬኒንግ ላይ ምንድን ነው ላይፍ ስኪል ምን ጨምራለን ለምትል አንዳንዴ ሲመጡ ያ ትንሽ ዲሞቲቬትድ ሆነው ተስፋ ቆርጠ ምናም ስለሆነ እንደሚችሉ በራሳቸው መቀየር እንደሚችሉ፣ ኤኒታይም እኔ ደስ ይለኛል አሬንጅም ልናደርግልህ እንችላለን። እንዴት ኤንካሬጅድ እንደሚሆኑ ስልጠና ከወሰዱ በኋላ እርግጠኛ ነኝ ነው የሚሉ ሰክሰስፉል እንደምንሆን እዚሁ አገር ላይ የሚያስደስት ውጤት ነው እያገኘን ያለ ነው ተመላሾች ላይ በምናደርገው ስራ ወደ ስራ ይገባሉ። ራሳቸውን ንግድ ይከፍታሉ። ወደ ስራ መግባት ፍላጎት ያላቸውን ሊንክ እናደርጋቸዋለን በኤምፕሎየር ጋር ከሰሪዎች ጋር። ግን ማጆሪቲው ያው የራሱን ስራ ነው መክፈት የሚፈልገው ሳት ኤምፕሎይመንት ላይ። ለዚህ የብድር አገልግሎት ወይ ደግሞ አንዳንዴ ኢንካይንድ ሰፖርት የሚያስፈልጋቸውን እቃ እንገዛላቸውና ወደ ስራ የሚገቡበት ሁኔታ ነው ያለው። በእውነቷ አስደሳች ነው ግን ቅድም እንዳልኩት በየቀኑ ከሚመጡት ቁጥር ጋር ስታስተያየው የእኛ ቁጥር አናሳ ነው ስለማስብ ነው ስፔሻሊ ወደ ሌበር ማርኬት ለማስገባት በጣም ብዙ አስፈላጊ ስለሆነ እንጂ ሰክሰስፉል ነው። እጅግ በጣም አመሰግናለሁ። ወይዘሮ አይዳ አወል በዓለም የስራ ድርጅት የተሻለ ቀጠናዊ ስደት አስተዳደር መርሃ ግብር ወደሚለው ወደ አማርኛ ለመመለስ ሞክረናል። በዛ ውስጥ የዋና የቴክኒክ አማካሪ ነች። ለነበረን ቆይታ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ። Yeah. የአሜሪካ ድምጽ የቅዳሜ ምሽት መሰናዷችን ይቀጥላል። ቀጣዩ መሰናዶ ደግሞ ከሰሞኑ የተካሄደን የኪነጥበብ አውደር እይ ይቃኛል። በሳሌ ራስ በረከት አንዳርጌ የተዘጋጀ ከአፈርነት እሳቤ እንውጣ የሚል ሀገራዊ መልእክት ያለው የሸክላ ላይ ስዕል አውደር እይ በአዲስ አበባ ከተማ ተካሂደዋል። ባለፈው ቅዳሜ ጀምሮ የተከፈተው አውደር እይ በኢትዮጵያ ለመጀመሪያ ጊዜ በሸክላ ላይ የተሳሉ ስዕሎች ለእይታ የቀረቡበት ነው። በአፍሪካ ደረጃም ቢሆን መሰል የሸክላ ላይ ስዕሎች አውደር እይ የተለመደ እንዳልሆነ የሚገልጸው ሳሌው በ ሸክላ ላይ የጥበብ ስራዎቹ በአሁኑ ወቅት በኢትዮጵያ ያለውን ሀገራዊ ቀውስ በማንጸባረቅ እያንዳንዱ ሰው ለመፍትሄው ምን ማበርከት እንደሚቻል ማመላከት ዓላማቸው መሆኑን ይገልጻል። ኬኔዲ አባተ በሰዓሊ ራስ በረከት አንዳርጌ የተዘጋጀ የሸክላ ላይ ስዕል አውደ ርዕይ በርካታ የኪነ ጥበብ ባለሙያዎች በተገኙበት በሳፋይር አዲስ ሆቴል ባለፈው ቅዳሜ ሰኔ 4 2014 ዓ ም ተከፍቷል። በኢትዮጵያ ለመጀመሪያ ጊዜ በተለያዩ የሸክላ ውጤቶች ላይ የተለያዩ መልእክቶችን ያዘሉ ውብ ስዕሎች የተሳሉባቸው የጥበብ ስራዎች የቀረቡበት አውደ ርዕዩ እንስራ በሚል ርዕስ የተዘጋጀ ሲሆን ቃሉ ሁለት ትርጓሜዎች ያሉት ነው። አንድም ተነሱ ስራ እንስራ ሌላው ደግሞ የሸክላ አይነት የሆነው እንስራ ነው። ሰዓሊ ራስ በረከት በዚህ የስዕል አውደ ርዕይ ማስተላለፍ የፈለገው ከአፈርነት እሳቤ እንውጣ የሚል ወቅታዊ ሀገራዊ መልእክት መሆኑን በመክፈቻው ላይ ለተገኙት ታዳሚያን እንዲህ አብራርቷል። በዚህ ስራ ውስጥ የመጨረሻው ትልቁ መልእክት ይሄ ብቻ ነው። በዚህኛው መልእክት ውስጥ ራሳችሁ ማየት ከቻላችሁ መልካም ነው። ለእኔ ዛሬ ኢትዮጵያን ዚጋ ሲምቦል አድርጌ መጠዋት ይችዛት ነች። ግንዷ ሀገር ነች ቅርንጫፍኛ በዚህ ስራ ውስጥ ማየት የምትችሉት ነገር ቢኖር ይሄ ነው። ኢትዮጵያ አሁን ባለችበት ሁኔታ ከአሁን አሁን ወደቅን፣ ተሰበርን እያለን በስጋት የምንኖርባት ሀገር ሆናለች። ለዚህም ነው የሰው ልጆች ኑ ከአፈርነት ሳቢ እንውጣ የሚለው መልእክት ያዘጋጀ ነው። ይሄ ሲንቀሳቀስ ምን ተሰማችሁ? የሚወርቅ የሚሾርቅ ይመስላል አይደለም። ዛሬ በእንደዚህ አይነት ስጋት የምንኖረው በምን ምክንያት ነው ብለን ስናስብ፣ ራሳችንን ባለመፈተሽ ነው። የኔን አንደኛ፣ የእናንተ ሁለተኛ፣ የእናንተ ሁለተኛ፣ የኔን አንደኛ እያደረጋችሁ የራሳችንን ብቻ እያስመለጥ መኖር ስለጀመር ነው። ማብራሪያውን የቀጠለው ሰአሊው በሸክላ ላይ የጥበብ ስራዎቹ ማስተላለፍ የፈለገውን መልእክት በሌላ መልክም ይገልጻል። ይህ ሸክላ እንደምታዩት በጣም ያማረ ሸክላ ነው። እንደዚህ የምታዩት ይሄ ውብ የሆነ ነገር ነው። እዚህ ሁላችሁም ይኸው፣ ያምራል፣ አይደለም? ይህ ሲለቅ አያችሁት? ህይወት ይሄ ነው። ይሄ ምን ሆነ? አያችሁት? ሀገር ማለት ይሄ ነው። እንዲህ የሚያምር እንዲህ ውብ የሆነ ግን እየሰበርን የምንኖረው ሀገር ሁላችሁም እራሳችሁ ማየት ያቃታችሁ ዛሬ ለዚህ ነው። ሁሉም አንቂ፣ ሁሉም አክቲቪስት፣ ሁሉም ተናጋሪ፣ ሁሉም አንደኛ፣ ሁሉም የራሱ ጎጥና የራሱ ብሄር ብቻ ትልቁ ሀሳብ የሰው ልጆች ኑ ከዘረኝነትና ከጎጠኝነት የወጣ ሀሳብ እናራምድ። ሰውነት ይንገስባችሁ፣ አሸብርቁ፣ ደምቆ እንደ ፀሐይ ተውቡና ጊጡ። የምናይ የዛሬው አበባው ገላችን ነገ አፈር ቀለብ ነው ስጋችን፣ ምንም ብንጓጓለን ሸክላዎች በላይ ኮሌክት ተደርገው በነዛ ስዕል የተሰራባቸው ኤግዚቢሽን ያላችሁት በተጨማሪ 48 የካንቫስ ፔንቲንጎች አሉ። በዚህ ስራ ዋናውና ትልቁ መልእክቴ የሰው ልጆች ኑ ከአፈርነት ሕሳቤ እንውጣ የሚል መልእክቴ ያለው የሰው ኤግዚቢሽን ነው። አንደኛ የሰው ልጆች መነሻችን አፈር ነው፣ መድረሻችንም ደግሞ አፈር ነው። ስለዚህ የሰው ልጆች መነሻችንና መድረሻችን አፈር ከሆነ ለምንድ ነው እንዲህ በዘረኝነትና በጎጠኝነት ጠበን ሀገር የምናስቸግር ብዬ አስባለሁ። ሌላው ነገር ደግሞ መጪውና ቀጣይ ትውልድ የምናስረክበው እናስረክበው ሀገርስ ምንድነው ብሎ ራስን መጠየቅ ያስፈልጋል ብዬ ስለማስብ ይህንን ኮንሴፕት በዋነኝነት የያዘ ነው። በሁለተኛ ደረጃ ደግሞ አገራችን ላይ ያሉ ባህላዊ መገልገያ ቁስ ከሆነው ነገር ውስጥ አንዱ ሸክላ ነው። ነገር ግን የሸክላ ሰራተኞቻችንን የምናወጣላቸው ስም ከማህበራዊ ህይወት እንዲገለሉ አድርጓቸው አደረጅም ማመታት ይህ ችግር አሁንም በደንብ የተቀረፈ አይደለም። ስለዚህ ከዚህ ጋር ተያይዞ የሸክላ ጥበበኛ ወይም ደግሞ ሰራተኞችን ማክበርን መልእክት የያዘ የሸክላ ላይ ኤግዚቢሽን ነበር ማለት ነው። የሸክላ ስራ ባለሙያ የሆኑት ወይዘሮ አይናለም በየነ በስዕል አውደ ርዕይ መክፈቻ ላይ ተገኝተው የእጃቸው ውጤት በሆኑ ቁሶች ላይ ያረፉ የጥበብ ስራዎችን ከጎበኙት መካከል ናቸው። እኔ መግለጽ ይከብደኛል ይህን ነገር ለመናገርና፣ አንደኛ በእኛ እጅ ጥበብ የተሰራ ሸክላዎችን እንደዚህ አምረውና ተውበው ማየቴ በራሱ ለእኔ ትልቅ ነገር ነው። ለምን ማንኛችንም ቢሆን እኛ ባላመረት ነው ምርት የሚጠቀም የለም። እኛ እናት በፈተለችው ፈትል አምረን እኛ በሰራ ነው ሸክላ በልተን፣ ስማችን ሌላ መሆኑ ህመም አለው። በረከትም ይህንን መሰረት አድርጎ ነው የተነሳው። አዎ አፈርነን አፈርነንና ወደ አፈርነን የምንመለሰው የምናመርተውም አፈር ነው። ስለዚህ ይሄን ነገር ቢቀረፍ፣ ለእኛ ትልቅ ሞራልም ድጋፍ የሚሆነናል። እንደዚህ መጥተው አይዟችሁ በምንባል ሰዓት፣ እውነቴን ነው የምልህ እኔ በራሴ በጣም ትልቅ ሞራል ነው የሚሰማኝ። ነገ በቃ ትልቅ ደረጃ ላይ መድረስ ነው የማስበው ለካ የሚሰራው ጥበብ እንደዚህ ያምራል፣ እንደዚህ ማመርተው ምርት እንዲያምርልኛል ብዬ እስከ ማለት ደረጃ ደርሻለሁና በጣም እጅግ እጅግ በጣም ደስተኛ ነኝ። በጣም ነው በረከት ላመሰግን የምንፈልገው። ሌላው የአውደርዩ ጎብኚ አቶ መርከቡ ኃይሌም አስተያየታቸውን ሰጥተውናል። እንግዲህ ዛሬ የራስ በረከት በሸክላ የተሰሩ ውብ እና ትልቅ መልእክት ያላቸውን የስል ኤግዚቢሽን አይተናል። እንግዲህ ይሄ ስባሪ ሸክላ ይሄ በሶ ይመሰላል ሰው ከአፈር ነው የተሰራው። አፈር ነን። ዛሬ ሰው በተለያየ መንገድ ቦጥ ውስጥ ገብቷል። ከሰውነት እየወጣ ነው። መጨረሻችን ግን ልክ እንደዚህ ሸክላ ሙሉ ሸክላ ነበር፣ ተሰብሯል። ስንሰበር መጨረሻችንም አፈር ነን። ስለዚህ ቁም ብለን እንደ ሰውኛ ሰውኑ ነው አገራችን እናስብ፣ ኢትዮጵያ እናስብ። አንድ አገር ነች ያለችን እና ትልቅ መልእክት ያለው ነው። ሁሉም ሰው መጥቶ ብዙ ብዙ እውቀት አግኝቶበት ወጣቱ ሰዓሊ ራስ በረከት አንዳርጌ በሸክላ ላይ ስዕሎቹ ያዘጋጀው ይህ አውደ ርዕይ 59ኛ የስዕል አውደ ርዕዩ ነው። በወጣትነት ዕድሜው እንዴት በዚህ ቁጥር ልክ አውደ ርዕዮችን ሊያዘጋጅ ቻለ? ምላሽ አለው። እድሜ 34 ዓመት ላይ ነው አሁን ሐምሌ 16 35ኛ ነው ይዛለው። በዚህ እድሜ ውስጥ እየሰራሁት ያለው ታይ ነው ከአቅም በላይ ነው። 59 ጊዜ ስዕል ጊዜሽ ማቅረብ ለብዙ ሰዎች ጥያቄ ሆኗል። ለምሳሌ አሁን በዚህ አመት ሶስተኛ ይሄ ኤግዚቢሽን ነው። አሁን ስልሳኛ ኤግዚቢሽን ይህም ደግሞ በዚሁ አመት ነው። አሁን የምንቀጥለው ይሄ መቼ ማለት ነው? ለአዲስ አመት መግቢያ ላይ እሱን አደርጋለሁ። ቀጣይ ደግሞ በተመሳሳይ ሁኔታ በአዲስ ዓመት አምስት ኤግዚቢሽን የማቅረብ ዝግጅት ላይ ያለው 2015 ላይ ማለት ነውና፣ ሰው ጊዜውን በአግባቡ የሚጠቀም ከሆነ ይናት ምንም የማይደረግ ነገር የለም ና የስዕል ኤግዚቢሽኖችን በእንደዚህ አይነት ሁኔታ እያካሄድኩ ነው የመጣሁት። ብዙ ሰው የራሱን ኤነርጂ ስለሚያይ ወይም የራሱን ስንፍና ስለሚያይ ሌላውንም ሰው በዛ እይታ የሚያይ ሰውም አለና በዚሁ አጋጣሚ ሰነፍ አይደለሁም አንዱ መልእክቴ ነው። በብርታት ነው የምሰራው። እግዚአብሔር ምርጥ የሆነ ኤነርጂ ሰጥቶኛል። በዛ ኤነርጂ ውስጥ ነው ስራዎችን እየሰሩ ያለው። ባለፈው ቅዳሜ በሳፋይር አዲስ ሆቴል የተከፈተው የሸክላ ላይ ስዕል አውደ ርዕይ ለአራት ቀናት ለተመልካች ክፍት ሆኖ የሚቆይ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምሽት ስርጭታችን ይቀጥላል። ወሎ ዩኒቨርሲቲ ከአንድ ዓመት በኋላ የመጀመሪያዎቹን አዲስ ተማሪዎች መቀበል ጀምረዋል። ዩኒቨርሲቲው መጀመሪያ ላይ በኮቪድ ኋላም በጦርነቱ ምክንያት ተማሪዎችን ሳይቀበል መቆየቱን የአካዳሚክ ጉዳዮች ምክትል ፕሬዚደንት ዶክተር አወል ሰይድ ለአሜሪካ ድምፅ ገልጸዋል። በተለይ ጦርነቱን ተከትሎ ተፈጸመ ባሉት ዘረፋና ውድመት ምክንያት ዩኒቨርሲቲው በቀደመ ቁመናው ላይ ባይገኝም መሰረታዊ የሚባሉ ግብዓቶችን በማሟላት መደበኛ ተግባሩን እንደጀመረ ጠቅሰዋል። መስፍን አራጌ ዝርዝር ጉዳዩን ይነግረናል። በዘንድሮ የ12ተኛ ክፍል ብሔራዊ መልቀቂያ ፈተና የማለፊያ ውጤት አስመዝግበው የወሎ ዩኒቨርሲቲን ግቢ ከተቀላቀሉ ተማሪዎች አንዱ ከቤንሻንጉል ክልል አሶሳ አካባቢ የመጣው ፈቃዱ ገሰሰ ነው። ያው ስመጣ በጣም ግራም ያጋባ ሁኔታ ነበረ፣ የመንገዱ ያቀማመጡ ሁኔታ፣ ትራንስፖርቱ ምናምን። ግን እዚህ መጥቼ ሳየው በጣም ደስ የሚል ሁኔታ ነው እና በጣም ደስ ብሎ አሪፍ አቀባበል ነበረ፣ ደማቅ ነበር። በጣም ደስ ይላል። ከአምስት እህትና ወንድሞቹ የመጨረሻ መሆኑን የሚናገረው ወጣት ከቤተሰቡም ከአካባቢ አብዩም ርቆ ሲወጣ የመጀመሪያው ቢሆንም በዩኒቨርሲቲው የተደረገለትን አቀባበል ቤተሰባዊ ሲል ገልሶታል እኛ ኤክስፔክት ያደግ ነው ሌላ ነገር ነበረ የሚወራውም ሌላ ነው። ያው ችግር አለ፣ አትሂዱ ምናምን ርቃችሁ በተለይ ምናምን የሚባል ነበረ። ግን መትን ስናየው በጣም ደስ የሚል ሁኔታ ነው ያለው። ያን ያክል በተባለው ልክ አለመሆኑን አረጋግጫለሁ። ፍራቻ ነበረ በጣም ከዛ መልስ። ብዙ የተሟሉ ነገሮች ላይኖሩ ይችላሉ በሚለው ሁኔታም ትንሽ አሳስበኝ ነበረ። አሁን ግን ሁሉም ነገር ተስተካክሎ በቅርቡ ወደ ትምህርት እንደምንገባ ሲነግሩኝ በጣም ተስፋ ነው ይሰጠኝ ደስ አራት መቶ ሃምሳ ውጤት በማስመዝገብ ዩኒቨርሲቲውን የተቀላቀለችውና ና ከሐዋሳ የመጣችው የምስራች ጌታቸውም ወደ ግቢው ከመምጣቷ በፊት ይናፈሱ የነበሩት ወሬዎች ስጋት ላይ ጥለውኝ ነበር ትላለች። ያው ወሎ ዩኒቨርሲቲን መርጬ ሲደርሰኝ በጣም ደስ ብሎኝ ነበረ። ግን ባለው ሁኔታ ወሎ ዩኒቨርሲቲ ላይ ተፈጥሮ በነበረው ነገር በጣም ያስፈራ ነበር። ያው ግቢ በጣም ተበጥብጧል፣ እቃዎች ወድመዋል፣ ትምህርት ቤት የተማሪዎች ያው ሁሉም ነገር በተበላሻሽቷል ሲባል ነበር የሰማሁት። ምናምን ደግሞ ያው ቤተሰብን ፈርቶ ነበር ለመላክኔን ከዛ፣ ያው እናቴም ደግሞ ትሄጃለሽ፣ ምንም ነገር የለም ያው እዚህም ዘመድ ስላለን ምንም ነገር የለም ያው ነይ ብለውኝ መጣው። ያው ስመጣ ደግሞ ያለው በጣም ደስ ይላሉ የወሎ ሰዎች አቀባበል ሲያደርጉልኝ በጣም ነው ደስ የሚሉት። የፍቅር ሀገር ነው ደስ ብሎኛል። ዩኒቨርሲቲ ላይም ስመጣም በጣም ደስ ይላል፣ ግቢውም ደስ ይላል። ያው የተማሪ አቀባበልም በጣም ነው ደስ የሚል በወሎ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዚደንት ዶክተር አወል ሰይድ የኮቪድ ወረርሽኙን ተከትሎ የተከሰተው ጦርነት ዩኒቨርሲቲው አዲስ ተማሪዎችን ሳይቀበል አንድ ዓመት ገደማ እንዲቆይ እንዳስገደደው ይናገራሉ። ካላንደር ላይ ትልቅ ጫና ፈጥሯል። ኮቪድ የሚያመጣው የራሱ ተጽዕኖ ነበር። ከኮቪድ በኋላ ደግሞ ወሎ ዩኒቨርሲቲ በነበረው በሰሜኑ ሀገራችን አካባቢ ሲካሄድ የነበረው ጦርነት ለ37 ቀናት ደሴና ኮምቦልቻ በተያዙ ሰዓት አብሮ እንደ ካምፕ ሆኖ ሲያገለግል የነበረ ተቋም ነው። ዩኒቨርሲቲው በመደበኛና በተከታታይ ከሚያስተምራቸው ተማሪዎች በተጨማሪ ከኮቪድ ወረርሽኝ እና ከጦርነቱ በኋላ የመጀመሪያ ያላቸውን 3900 አዲስ ተማሪዎችን ተቀብሏል። ትምህርት ሚኒስቴር 13 የመንግስት ዩኒቨርሲቲዎችን ወሎ ዩኒቨርሲቲ መልሶ እንዲቋቋም ለማድረግ መደወልን ነበረ። ትምህርት ሚኒስቴር ከመደበልን በተጨማሪም በፌዴራል ተቋማት ውስጥ የተለያዩ የምርምር ተቋማት የተለያዩ የፌዴራል ተቋማት በክልል ተቋማት ሳይቀሩ ባለ ድርሻ የተለያዩ ባለድርሻ አካላት ማህበረሰቡ ሳይቀር በተለያዩ የማህበረሰባችን ክፍል ውስጥ ገብተው የነበሩ አንዳንድ ንብረቶችን ሁሉ በማስመለስ በራሳቸው ባህል ወግ ኮሚቴዎችን በማቋቋም በመመለስ እንደው ድሮ ወደ ነበርንበት ነን እንኳን ባንል አብዛኛውን ነገሮቻችንን ሪከቨር በማድረግ ነው ወደዚህ መምጣት ይቻላል። ትልቁ ችግር ያለው ላብራቶሪ፣ ወርክሾፕ አካባቢ ገንዘቡ እንኳን ቢኖርም ከሀገር ውጭ ነው የሚገቡት እቃዎቹ ካለው አሁን ደግሞ ዓለም አቀፍ ሁኔታም አንጻር ትንሽ እሱ ጫና ይኖረዋል። ከዚህ ጋር ተይዞ በተለይ ግዥና ንብረት ባለስልጣን እውነት ለመናገር የደረሰብንን ችግር ከግምት ውስጥ በማስገባት ይህንን አንዳንድ የአሰራር ማሻሻያዎችን አቅልሎልን ህጉን በጠበቀ መልኩ ግን ደግሞ ቢሮክራሲውን ባታጠረ መልኩ እንድንገዛ በራሳችን በዩኒቨርሲቲው በጀት እንድንገዛ ባገዘን መሰረት እሱንም እየገዛን እያሟላ። በጦርነቱ ምክንያት በቢሊዮኖች የሚገመት የዩኒቨርሲቲው ንብረት እንደወደመና እንደተዘረፈ የሚያስረዱት ዶክተር አወል ዩኒቨርሲቲው መደበኛ ስራውን እንዲጀምር የተለያዩ ተግባራት መከናወናቸውን አመልክተዋል። ወሎ ዩኒቨርሲቲ በአጋጣሚ የጦርነት ቦታም ስለነበረ ከመያዙ በፊትም የጦርነት ምልልሶችም ስለነበሩ ተቋሙ ተጎድቷል። ወደ 11.9 ቢሊዮን ኢትዮጵያ ብር የሚሆን እዚህ ተቋም ላይ ውድመት የደረሱ በጦርነቱ ፊዚካልም ተጎድቷል። ከዛ በተጨማሪም ደግሞ በስነ ልቦና ደረጃ ብዙ ጫናዎች ደርሷል። ከተለቀቀ በኋላም ተመልሶ ሲገባ ብዙ የጦር መሳሪያዎች ሁሉ እንዲለቀሙ ተደርጓል። ግቢ ውስጥ ማለት። ከዛ በተጨማሪ በእያንዳንዱ የተቋማችን ኢንፍራስትራክቸር ውስጥ የተጻፉት ጽሁፎች ከባድ ነበሩ። አብዛኞቹ አፍራሽ አንድን አካል በጣም ከፍትና ዝቅ የሚያደርጉ ወደ አልሆነ ነገር ሊወስዱ የሚችሉ የተለያዩ ፐብሊክ ፊገሮችንም ጭምር ተቋሞቸው ለታዋቂ ሰዎችን ማለቴ ነው ጭምር የሚነኩ ብዙ ነገሮች ነበሩ። ቢሮዎቹን ሁሉ ቱ ዘ ኤክስተንት መጸዳጃ ሁሉ ነበሩ። ከዛ በላይ ከፍተኛ የነበረው መቃብር ነበረ ግቢ ውስጥ የጅምላ መቃብርም ኢንዲቪዥዋል መቃብርም ደግሞ አንዳንድ የተናጠል መቃብሮችም ነበሩ እና እሱን በክብር ከዚህ ቦታ አንስቶ ሌላ ቦታ ማድረግ ያስፈልግ ነበር። ተቋሙን ስራ ከማስጀመር በፊት የሁሉ ነገሮች እንግዲህ ተሰርተዋል። ወሎ ዩኒቨርሲቲን መልሶ ለማቋቋም መንግስታዊ እና መንግስታዊ ያልሆኑ ተቋማት፣ የዲያስፖራው ማህበረሰብ በበርካታ ሚሊዮኖች ብር የሚገመት የተለያዩ ንብረቶችን ቢለግሱም አሁንም ግን በተለይ የተግባር እውቀት የሚቀሰምባቸው ቤተሙከራዎች እጥረት እንዳለ ለማወቅ ተችሏል። ወሎ ዩኒቨርሲቲ በኮምቦልቻ እና በደሴ ግቢዎቹ አዲሶቹን ጨምሮ በመደበኛ በርቀት በኤክስቴንሽን እና በክረ የክረምት መርሃግብር 25 ሺህ ተማሪዎችን እያስተናገደ ይገኛል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መዝናኛ በሰሜን አሜሪካ እየታተመ የሚሰራጭ በባህል ንግድና ማህበራዊ ጉዳዮች ላይ ያተኮረ መጽሄት ነው። በዲጂታልና በወረቀት ቅጂ ለአንባቢዎች የሚሰራጨው መጽሄት የኢትዮጵያውያንን ባህልና አኗኗር ከመዘከር ባለፈ እርስ በርስ እንዲቀራርቡ ድልድይ የመሆን ህልም እንዳለው ከመስራቾቹ ሰምተናል። ስለ መዝናኛ መጽሄት የበለጠ ለማወቅ ከመስራቾቹ መካከል አንዱን ጋብዣለሁ። ሙሉ ስሜ ዳንኤል ገብረማርያም እባላለሁ። ይህንን መዝናኛ የሚለውን መጽሄት ለሶስት ነው የምናዘጋጀው። ከሶስቱ አዘጋጆች መካከል አንዱ ነኝ። አርቲስት ቴዎድሮስ ለገሰና አርቲስት በደ ማርያም አመጠ ይባላሉ። ሌሎቹ ከእኔ ጋር አብሮ የሚሰሩት ሁለቱ ሰዎች። ከአዘጋጆቹ መካከል እኔ አንዱ ነኝ ማለት ነው። እንግዲህ መቀመጫቸውን በሰሜን አሜሪካ ካደረጉ በተለይ በዲጂታልና በወረቀት ቅጂ ከሚሰራጩ ጥቂት መጽሔቶች መካከል አንዱ ነው። መዝናኛ መዝናኛን ለመጀመር ያነሳሳችሁ ምክንያት ምንድን ነው የሚለውን እስቲ አጠር አድርገን ገረን መዝናኛ መጽሔትን ለማዘጋጀት ዋናው ያነሳሳን ምክንያት በርከት ያሉ ኢትዮጵያውያን እና ትውልድ ኢትዮጵያውያን በዚህ በዲኤምቪ አካባቢ ይኖራሉ። ከሶስት መቶ ሺህ በላይ ኢትዮጵያውያን አሜሪካን ሀገር ውስጥ ይኖራሉ ተብሎ ይገመታል ማለት ነው። ነገር ግን በራሳቸው ቋንቋ የሚታተም መጽሔት የባህል ልውውጥን ለማድረግ በአሜሪካውያን እና በኢትዮጵያውያን መካከል እንደ ብሪጅ ያገለግላል ብለን በማሰብ ሌሎች ደግሞ ኢትዮጵያውያን እና ትውልድ ኢትዮጵያውያን የተለያዩ ስራ የሚሰሩ ሰዎችን ለማስተዋወቅ ኢትዮጵያውያን እና ትውልድ ኢትዮጵያውያን እርስ በእርሳቸው የሚገናኙበትን መድረክ ቢዝነስ ያላቸውን ሰዎች ለማድረግ ያንን በማሰብ ነው ይህንን መጽሔት ለማዘጋጀት የጀመርነው። እንግዲህ ላለፉት አንድ አመት ይህን መጽሔት በጥሩ ሁኔታ እያዘጋጀን ነው። ህብረተሰቡም ደግሞ በጥሩ ሁኔታ ተቀብሎናል ማለት ነው። ግን እዚህ አካባቢ የነበረውን ፍላጎታችንም ከተለያዩ ከሎስ አንጀለስ፣ ከካሊፎርኒያ፣ እንዲሁም ደግሞ ከተለያዩ ቦታዎች የሚኖሩ ኢትዮጵያውያንም ድርጅታቸውን በማስተዋወቅ ላይ ይገኛሉ። ይህም ይመስላል ይሄ ነገር ነው ዋናው መጽሔቱን እንድንጀምር ያነሳሳ ነገር። መጽሔታችሁ በዋነኝነት የሚያተኩርባቸው ጉዳዮች ምንድን ናቸው? የምታቀርቧቸውን ሰዎች የምትዳሰሷቸውን ሀሳቦች የምትመርጡበት መመዘኛችሁስ ምንድን ነው? እንደምታውቀው እዚህ አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያንና ትውልድ የኢትዮጵያውያን በትምህርት ዘርፍ፣ በንግድ ዘርፍ፣ በፖለቲካው ዘርፍ ትልልቅ ቦታ ላይ ተሰማርተው እናገኛቸዋለን። እኛ ጥቂቶችን ብቻ ነው የምናውቃቸው ማለት ነው። አንዳንዶቹ ለእኛ ማህበረሰብ ማገልገል ሲገባቸው፣ ሌላውን ማህበረሰብ በማገልገል ላይ ይገኛሉ ስለማንቀርባቸው ማለት ነው ወይንም ደግሞ እነዛን ሰዎች አገልግሎታቸውን ሄደን ስለማናደንቃቸው ስለማንቀራረብ፣ ይህ ክፍተት ታዋል ችሏል ማለት ነው። ይህንን ነገር ለመቅረፍ ደግሞ እነዚህን ሰዎች ማስተዋወቅ ይኖርብናል ብለን በማሰብ የተለያዩ አምዶችን በመክፈት የወጣቶች አምድ አለን። ባህላችን የምናስተዋውቅበት አምድ አለን። የጤና ምክንያቱም ደግሞ ጤና ወሳኝ ነገር ነው። ህብረተሰባችን ጤናውን እንዴት ይጠብቃል የሚል አምድ አለን። በህግ ጉዳይ ላይ የሚያተኩር አምዶች አሉን ማለት ነው። እነዚህን ነገሮች የሚያደርጉ ቋሚ አምደኞች እና ፀሐፊዎችን በማማከር ለምሳሌ በህግ ባለሙያዎችን፣ በጤና ጉዳይ ላይ ዶክተሮችን፣ እንዲሁም ደግሞ በባህል ላይ የተለያዩ ሰዎችን እየጠየቅ እነዛን ሰዎች ይዘን እንቀርባለን ማለት ነው። ማህበረሰባችን ላይ ተጽዕኖ ፈጣሪ የሆኑ ሰዎችን፣ በጎ አድራጎት የሚያደርጉ ሰዎችን፣ የሀገራቸውን ባህልና ታሪክ የሚያስተዋውቁ ሰዎች መጽሄታችን ላይ ይወጣሉ። መጽሄታችን የተለያዩ በህይወት ነክ ላይ የሚያተኩሩ ላይፍ ስታይል የሆነ ማጋዚን ስለሆነ የተለያዩ ተሞክሮች እና ልምዶች ያሏቸውም ኢትዮጵያንና ትውልድ ኢትዮጵያን የምናስተዋውቅበት መድረክ ነው። በውጭ ሀገራት የተጀመሩ የህትመት ውጤቶች ጥቂት የማይባሉት ብዙም ሳይዘልቁ ቆመዋል። በውጭ ሀገራት የህትመት ስራዎች ለመከወን ያለው ፈተና ምንድን ነው? እድሜያቸውም እንዳይረዝም የሚገጥሙ ተግዳሮቶች ምንድን ናቸው ብለህ ታስባለህ? አንደኛው ትልቁ ጉዳይ የጊዜ ጉዳይ ነው። ምክንያቱም ይህንን የህትመት ስራዎችን ለመስራት ብዙ ማለት ነው ፕሪንቲንግ ሚዲያ ብዙ ሰዎችን፣ ዲዛይን የሚያደርግ ሰው፣ ሀፊያን ጡት የሚያደርጉ ሰዎች ብዙ ሰዎች ያስፈልጉታል። ጊዜ የሚፈልግ ጉዳይ ነው። እዚህ ሀገር ደግሞ እንደምታውቀው ሰዎች ጊዜ ትልቅ ነገር ነው። ይሄኛውን ስራ የምንሰራው እንደ ሁለተኛ ስራ ስለሆነ ሰዎች የተለያየ ስራ አላቸው። ጊዜ ማግኘት ነው የመጀመሪያው ችግሩ ማለት ነው። ሁለተኛው ገንዘቡን የሚሸፍን ስፖንሰሮች ያስፈልጋል። የህትመት ዋጋ ውድ ነው። ሰርኩሌሽኑን ለመላክ እያንዳንዱ እንትን በየቤቱ ለመላክ የፖስታ ገንዘብ ያስፈልግሃል። ያም ነገር ያስፈልጋል ማለት ነው። ሌላው ተመልካቾች እንዳይርቁህ አሁን የዲጂታል ዘመን ነው። ሰው ከሚነበብ ነገር ይልቅ በፌስቡክ፣ በኢንስታግራም እንዲሁም ደግሞ በዌብሳይት ላይ ይሄን እነዚህን ጽሁፎችን ለተመልካቾቻችን ደግሞ ለአንባቢዎቻችን የማታቀርብ ከሆነ ሰዎቹ ያንን ነገር ከመጽሔቱ ጋር ያላቸውን ግንኙነት ሊያራርቁ ይችላሉ ብለን እናስባለን ማለት ነው። ስለዚህ በሁለቱም መልክ ነው እኛ ያደረግ ነው ማለት ፊዚካሊ መጽሔቱን እናትማለን የመጽሄቱን ደግሞ ዲጂታል የሆነውን ክፍሉን ደግሞ ለሰዎች በማስ ኢሜይል እንካለን ለሚፈልጉ ሰዎች ማለት ነው። በኢንስታግራም ላይ የተለያዩ ጽሁፎችን እናቀርባለን፣ እንተርካቸዋለን ዩቱብ ገጻለን ዩቱብ ገጻችን ላይ። ስለዚህ በተለያዩ መንገዶች አንባቢዎቻችን ከኛ ጋር እንዲገናኙ እነዚህ ነገሮች የሚፈጥራሉ ብዬ አስባለሁ። ስለዚህ እንዳይቆም ይሄኛውን ነገር በምናስብበት ጊዜ አንዴ ታይተን የምንጠፋ ነገሮች ዘላቂ የሆነ ነገር ለማድረግ አንደኛ የህብረተሰቡ ሳፖርት ያስፈልገናል። የተለያዩ ስፖንሰር የሚያደርጉን ድርጅቶች አሉ፣ የተለያዩ የንግድ ተቋማት አሉ፣ ግለሰቦች ምክንያቱም ይሄኛው ለእኛም ብቻ ሳይሆን ለሀገራችንም የሀገራችንን ባህልና ታሪክም ለማስተዋወቅ እየሰራን ስለሆነ በትልቁ ነገር ያሰብነው ነገር ነው። በዚህ በሰሜን አሜሪካ የተለያዩ ማህበረሰቦች ጋዜጦች፣ መጽሄቶች፣ የህትመት ውጤቶች አሏቸው። የኢትዮጵያውያን ፕሬስ ውጤቶች ግን ያን ያህል የተስፋፉ አይደሉም። ነገሮችን ለመለወጥ ምን መደረግ አለበት? እዚህ የሚኖረው የኢትዮጵያ ማህበረሰብ እንዲሁም ደግሞ በአጠቃላይ ተጽዕኖ ማሳደር የሚችሉ ሰዎች የእናንተን ጅምር በምን መልኩ ነው ሊያግዙና ሊደግፉ የሚችሉት? እኛ ብዙ እንደመሆናችን መጠን ያለው የህትመት ውጤቶቻችን በጣም ጥቂቶች ናቸው። አሁን ህንዶቹን ስትመለከት፣ የፊሊፒኖ ማህበረሰቦችን ስትመለከት፣ እንዲሁም ደግሞ ኮሪያዎችን የተለያየ መጽሔቶችና የህትመት ውጤቶች ያሏቸው ማለት ነው፣ በርከት ያሉ ማለት ነው። እና ሌሎቹም እኛ ብቻ ሳይሆን መብዛት አለበት ብዬ ነው ማስበው ምክንያቱም አገራችንን በደንብ ለማስተዋወቅ መረጃዎችን በራሳችን ቋንቋ ለሌሎቹ ሰዎች ለማስተላለፍ የህትመት ሚዲያዎች ትልቅ አስተዋጽኦ ያደርጋሉ ብዬ አስባለሁ። ማህበረሰባችን በምርጫ እንዲሁም ደግሞ በተለያዩ ጉዳዮች ላይ ተሳታፊ እንዲሆን በአሜሪካን ሀገር ውስጥ የጤና የተለያዩ ኢንፎርሜሽኖችን ቤቱ ውስጥ ሆኖ እንዲያገኝ ሚዲያ ትልቅ አስተዋጽኦ አለው። የማህበረሰብ ክፍሎች ወይንም ደግሞ ግለሰቦች ወይም ድርጅቶች ይህንን ዓላማ ተገንዝበው ራቅ ያለ መንገድ እንድንሄድ በጊዜያቸው በጉልበታቸውና በገንዘባቸው እኛን እንዲያግዙን ጥያቄ አቀርባለሁ። ከዚህ በተጨማሪ ደግሞ ሌሎችም ተመሳሳይ ነገሮች እኛ ብቻ በቂ አይደለንም ብዬ አስባለሁ። ምክንያቱም እኛ ባለን ውስን አቅም ሁሉንም ነገር መሸፈን ስለማንችል ሌሎችም ተጨማሪ የተለያየ ችሎታውና ልምዶ ያላቸው ሰዎች ወደዚህ ቢዝነስ ገብተው ቢዝነስ ብቻ ሳይሆን ህብረተሰቡን የሚያገለግል ነገር ስለሆነ መስፋፋት ያለበት ነገር ነው ብዬ አስባለሁ። ምክንያቱም ላለፉት ከአርባ ዓመታት በላይ ኢትዮጵያን ስደተኞች በጣም እየተስፋፉ ትልቅ እየሆኑ ነው የሄዱ። ግን ማህበረሰባችን አንድ ስትሮንግ ያ ውጤት ያስፈልገዋል ብዬ ስለማስብ ሁሉም በየትኛውም ሙያና በየትኛውም ክፍል ያለ ማህበረሰብ በዚህ ጉዳይ ላይ በአጽንኦት ሊሰራበት ይገባል ብዬ አስባለሁ። እጅግ በጣም አመሰግናለሁ። ዳኒኤል ገብረ ማርያም መዝናኛ የተሰኘው በዚህ በሰሜን አሜሪካ እየታተመ የሚሰራጭ መጽሔት አዘጋጆች እንዲሁም መስራቾች መካከል አንዱ ነው። በጣም አመሰግናለሁ። መልካም ምሽት ይሁን ልህ። እኛም በጣም ነው የምናመሰግነው የእንግዳችሁ ስላደረጋችሁን በጣም አመሰግናለሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። መሰናደውን እየመራሁ የቆየሁት ሀብታሙ ስዩም ነኝ። ዋና አዘጋጅ ደግሞ እጽዮን ግርማ። አብራችሁን ስለቆያችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።